በኢትዮጵያ የትምህርት ተደራሽነትን ለማረጋገጥ በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች የሚማሩ በመሆናቸው ከወንዳቻቸው በበለጠ ትምህርታቸውን ያቋርጣሉ። ቀድሞ ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለ እድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገ ወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ያነጋገርናቸው ናቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በዛሬ ዕለት እየተከበረ ያለውን ዓለም አቀፍ የሴት ህጻናት ቀን አስመልክቶ ሰመኝሽ የቆየ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮቱ ዙሪያ የሚመለከታቸውን አካላት አነጋግራ ሰፋ ያለ ዘገባ አሰናድታለች። ቀጥሎ ይቀርባል። በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልድ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምችልበት መንገድ ነበር። በወቅቱ አስራ ስምንት ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ለአፍታ አላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች። ዘጠነኛ ክፍል ላይ ነው ያቋረጥኩት ወደ አረብ ሀገር ለመሄድ ነበረ። ሶስት ነን አብረን ያስጨባስን። አንድ ስድስት ሰባት አመት ስለሆነ ብዙም አላስታውስም። ግን አስራ አምስት ብር ያወጡ ወደ ገንዘብ ለማግኘት ነበረ ያው ኑሮን ሁኔታ ለማስተካከል ነበረ ያው እጄ ደርሼ መጠው አልተሳካም ከዛም ምንም አንድ አመት ቆይ ከመትቻ አረብ ሀገር ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች ግን እሱም አልተሳካም ትላለች ብርቱካን ትዳር ውስጥ ገብቼ ነበርም ግን ምንም ለውጥ ነው ዙሮ ያው ተወጥጠን የገባው ምንም ለውጥ የለው ከሱ ጋር ብዙ ስምምነት የለንም። ቤት ውስጥ ያው ተለያዩ ያለው። አሁን ያው ከእናቴ ጋር ነው። ምኗ ልክ እንደ ብርቱካን በአፍላ ዕድሜያቸው ራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ሕጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምፅ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ። በዋናነት አሁን ዘልቀው ሂደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው። አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላላ አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገወጥ ፍልሰት ይዳርጋል ይላሉ። ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠን ከወንዶች። ያ ማለት ሴቶች ተወዳዳሪም ናቸው፣ በትምህርት ደረጃም እየዘለቁ መሆናቸውን የሚያሳይ ነው። ይህም ሆኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት ያልግኝ ጋብቻ ቀርተዋል፣ የህገ ወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና የኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችን ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህም ችግር እስክንፈታ ድረስ ይቆማል ብለን አንገምት። በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነው እና በባህር ዳር ከተማ ኤስኦኤስ ትምህርት ቤት መምህር የሆነው ደጉ ምናለ አለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የት ማንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል። ከፍተኛ የሆነ ስራ አጥነት ሁኔታ አለ። ፖርቲ ይዘው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምን ምን አይነት ተጽዕኖ ፈጠረ? ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን የሚለው አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። በዚህም ምክንያት ምን ያደርጋሉ? ልጆች በቃ ባቸው የትኛውንም አይነት ስራ ሰርተን ታኔ አቃችን ማሳደግ ይሻለናል የሚል አይነት መንፈስ አላቸው። ቶቻችን በተለያየ መልኩ ወደ አረብ ሀገርም ኢቭን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኛ የሆነ እንትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቭን የአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገወጥ ደላሎች ጋር ሆነው ወደ ተለያዩ ሀገሮች የመሄድ ሁኔታ አለ። በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት እመርጣለሁ ትላለች። ያው ቤተሰብ መርዳት ስፍ መስ ማሳረጊ ነገሮች አይደለ፣ ያው ትኩረቱም ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ ለመድሽ ደግሞ ያው ወደ ትምህርቱም ብዙም ትኩረት ሰለማሰጩ ብትማሪም ሚኒስ ላይ ይቀበል ይችላል። ትኩረትም ላታረጊ ትቻለች ወደ ትምህርት ስራማ እዛ ነው እዚህ ምንም አይነት ስታይ አስታሪ እዛ ግን ጠንካሮ ለሽ የመስራት ማላማማልሽም መላረ ግን የሄድኩኝ ብለሽ ያን ነገር ታስበለሽ ትሰሪ ያለሽ። ከህገወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው የኖረው የሀይል ጥቃት፣ ያለ እድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መራሃ ቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሀና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለዕድሜ ጋብቻ ብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ ዘጠነኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በ አስራ አምስት አመቷ ከስምንተኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሀና በሀዘን ትናገራለች። ከአምስት አመቶ ነው። አሁን ስንተኛ ክፍል ነበረች? እያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብለውት ነው። ገበሬ ነው የምታገበ። በጣም ያዘንኩት ምክንያቱም እህቴ ተምራ ጥሩ ደረጃ እንድደርስ ነው የምትፈልገው። ቤተሰብንም ብጠይቅ እናቴን አናግዛት ነበረ እንዲያሉ እነሱ እዛ ሆኖ ይድሩ ነበረ ምክንያቱም እዛ እስከ አስራ አምስት አመት ድረስ ያሉት ህጻናቶች ያገባሉ። በቤኒሻንጉል ጉምዝ በድባቅና ና ዳንጉር ወረዳዎች ከ ሀያ አምስት አመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉጌታ እድሜው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ። በሰራሁበት አካባቢ በተለይ በቤኒሻንጉል ጉሙዝ ክልል በአካባቢ ያሉ ጎንድ ማዳሄዶ ይመስላሉ አንደኛ በለውጥ ጋብቻ ያለ በባህል ዘር ጉሙዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል፣ በሴቶች በተለይ በቤኒሻንጉል ጉሙዝ በነበሩ

ማዋረቅም ጋብዘው እንዲቆዩ ያደረግንበት ሁኔታ አለና፣ አስራ ስድስት አስራ ሰባት አመት ሞላት ተብሎ በመዳር በተለያዩ ምክንያት በህግም አካል እንዳይሰዩት ሌላ ሰቦች ፈልጎ ሰዎች እንደማድረግ የመዳር ሁኔታዎች ይታያሉ በባህርዳር ዙሪያ። አቶ ሙሉጌታ እንደ ገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ አስራ አምስት ወደ ሀምሳ ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን ሶስት ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ። በቤንሻንጉልን ቀደም ሲል እንዳልኩሽ አንደኛ ከአንድ እስከ አራት ትምህርት ቤቶች በዛ ሲሉ አምስት ከስምንት ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰር ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት እንገሰ ጉዞ ግማሩ ይገባል ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤንሻንጉል ላይ እና ከዛ አንጻር ተማሪዎች በጣም የማቋረጡ የሚከተታል ረዳት ያሉ በዛ ደግሞ የተለያዩ ሴት ፆታዊ ጥቃት የሚፈጸምባቸው ወላጆችም ለመላክ ችግር ይገጥማቸዋል። ወደ ደ ሲሄድ እየሳብ ስለሚሄዱ በአንድ አያትክል መጠራት ከፍተኛ ቁጥር ይገባል። እስከ አራት ከፍተኛ ቁጥር ይገኛል። ከአምስት ከስምንት ደግሞ ቀንሶ ይገኛል። ወደ ሀይስኩል ሲሄድ ደግሞ እየሳሳ ሀያ ፐርሰንት አካባቢ ነው በተሳትፎ በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ፆታዊ ጥቃት ለመቀነስና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙሉጌታ ይገልጻሉ። ነገር ግን ያለው ችግር ኅብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም። በዚህም ሽልክል ክልሉ ራሱ እንዲሁም አንድ የሴቶች አዳሪ ትምህርት ቤት ያቋቋመዋል ለግልገል በለት ከተማ። እንዲሁም አሁን ደግሞ ሌላው ከእንግዲህ እዚያ አገር መንግስት የተፈቀደ ሴቶችን በአዳሪ ሙሉ ነዛ ይዞ ወጣቸው ይዞ የሚያስተምርም የተቋቋመ ድርጅት አለ ነው። በተለይ እዚያ የሴቶች ጫና አለ። ወደ ሀይስኩልም የናይደሱበት ሁኔታ አለ። የስራ ጫናው አለ። ከዛ ነጻ ሆነው እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው። በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር ኤስኦኤስ አስተማሪ የሆነው ደጉ ያስረዳል። ልጆቹ ገና ቲኒጀሮች ናቸው። በስነ ልቦና ይሄን ያህል የዳበሩ አይደለም። የከተማን ህይወት በደንብ ያለ ምግብ ሲሆኑና እዚህ ጋር በሚፈጠሩ ትንኮሳዎች ብዙ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየማስበው የከተማ ህይወትን መስሽ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ፣ ያልተፈለገ እርግዝና፣ ለምንም ተዳርገው ትምህርታቸው እንዲያቋርጡ የሆነበት ሂደት ይፈጠራል። ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርስቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል። አሁን አሁን በተለይ በዚህ ሁለት ሶስት አራት ዓመት አካባቢ የመጡ አንዳንድ ችግሮች አሉ ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው የምማረው የሚል ስጋት አላቸው። ከአካባቢያቸው ወጣ ያለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። በዚዎቹ መንግስት አሁን ትልቅ ትልቅ ስራ የሚጠብቀው በከፍተኛ ትምህርት ላይ ያለው የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስራ መሆን መቻል ያለበት ነው። ምክንያቱም ያ ድረስ ደርሰውን ጀ እንደዚህ ችግር ይደርስብኛል የሚ ስጋት እየገጠ ናቸው። አሁን እያቋረጡ ያሉዎች አሉ። በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገር ናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለ እድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር አንድ ነጥብ ሶስት ከመቶ ብቻ መሆኑን ነግረውናል። የተሻለ ነው። ወደ ገጠር ከተማው የገጠር አካባቢ ላይ ያለው ያላቻ ጋብቻ፣ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ ሁለት ወይ አንድ ፐርሰንት ቢሆን ነው፣ የተሻለ ነው። እዛ አካባቢ በብዛትም ባይሆን ወደ ውጭ ሀገር የተታለ የሚሄዱ ተማሪዎች ሊኖሩ ይችላሉ። በተወሳይ ሳቃላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ እዛም ደርሶ ሳይሳካላቸው ወደ ሀገር ወደት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው። በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ፆታዊ ጥቃቶች ያለ እድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ህጻናት ላይ እየደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።